ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን፣ እንደምናምሽታችኋል አድማጮቻችን። የዛሬው ማክሰኞ መጋቢት 30 ቀን 2006 ዓ ም ስርጭታችን ይዤ ማስተናግዳችሁ አዳኒ ፈሳዬ ነኝ። ዛሬ የምናቀርባቸው ቅንብሮች የደቡብ ሱዳን ገዢ ፓርቲ ኤስፒኤልኤም ውስጣዊ ችግር፣ ኢትዮጵያ ህዳሴ ግድብን ለመከላከል ዝግጁ መሆኗን ገለጸችና ንግድና ምጣኔ ሀብት የሚሉት ይሆናሉ። አሁን የዓለም ዜና እናስቀድማለን። ወንጅታየ ታነብልናለች። ጤና ይስጥልኝ። እንደምን አመሻችሁ የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ የዩክሬንን የወደፊት እጣ ፈንታ በሚመለከት በሚካሄዱ ንግግሮች ውስጥ ደቡብ ምስራቃዊ የሀገሪቱ ክፍሎች መካፈል አለባቸው ሲሉ ተናገሩ። ሚኒስትሩ ዛሬ በሞስኮ ሲናገሩ በአመዛኙ የሩሲያ ቋንቋ ተናጋሪ የሆኑት የእነዚህ የዩክሬን አካባቢ ነዋሪዎች በሚካሄዱት ድርድሮች ውስጥ ሁሉ እንዲወከሉ ሩሲያ ትፈልጋለች ብለዋል። ይህ በእንዲህ እንዳለ የሰሜን አትላንቲክ ቃል የኪዳን ሀገሮች ድርጅት ኔቶ ሩሲያ ከአሁን ወዲያ በዩክሬን ጉዳይ ጣልቃ ከገባች ይብሱን ከዓለም ማህበረሰብ የሚያስገልላት ታሪካዊ ስህተት ይሆንባታል ሲሉ አስጠንቅቀዋል። በሌላ ዜና የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩክሬን በደቡብ ምስራቅ ግዛቷ የያዘችውንና ወደ እርስ በርስ ጦርነት ሊያመራ የሚችል ወታደራዊ ዝግጅት ሲል የጠራውን እንድታቆም አሳስቧል። በህንድ ውቅያኖስ ደቡባዊ ክፍል የጠፋውን የማሌዥያ የመንገደኞች አውሮፕላን ፍለጋ ላይ የተሰማሩ ሰራተኞች ከአውሮፕላኑ የመረጃ መዝጋቢ መሳሪያ ወይም ብላክ ቦክስ የመጣ ነው ብለው ያመኑበትን የኤሌክትሮኒክ ምልክት እንደገና ለማግኘት እየተጣደፉ ናቸው። የዩናይትድ ስቴትስ የባህር ኃይል የአሳሽ መሳሪያ ባለፈው እሁድ ከአውሮፕላኑ የበረራ ሬኮርድ መዝጋቢ መሳሪያና ከበረራ ክፍሉ ድምጾች መዝጋቢው ሁለት ጥርት ያሉ ድምጾችን ካገኘበት ጊዜ ወዲህ አንዳችም ድምጽ አልተሰማም። ተጨማሪ ካልተገኘ ካለ ሰው ጠልቆ የአውሮፕላኑን ስብርባሪ የሚፈልግ መሳሪያ ወደ ውቅያኖሱ ወለል መስደድ እንደማይቻል የአውስትሬሊያው የፍለጋው እንቅስቃሴ ኃላፊ አንገስ ሂውስተን ዛሬ ባደረጉት ጋዜጣዊ መግለጫ አስታውቀዋል። በደቡብ ምዕራባዊ ፓኪስታን በአንድ የመንገደኞች ባቡር ላይ በደረሰ የቦምብ ፍንዳታ ቢያንስ አስራ አራት ሰዎች መገደላቸው ተገልጿል። ዛሬ ማክሰኞ ፍንዳታው የደረሰው ባቡሩ ባሉቺስታን በምትባለው ክፍለ ሀገር ሲቢ ከተማ ከቆመ በኋላ መሆኑን የክፍለ ሀገሩ ፖሊስ አስታውቋል። ዩናይትድ ባሉቺ አርሚ የሚባል የሽምቅ ተዋጊ ቡድን ለአሜሪካ ድምጽ ሬዲዮ ቴሌፎን ደውሎ ጥቃቱን ያደረስን እኛ ነን ሲል ኃላፊነት ወስዷል። ደቡብ አፍሪካዊው ሯጭ ኦስካር ፒስቶሪየስ ዛሬ በፍርድ ቤት በሰጠው ቃል የሴት ጓደኛው ሪቫ ስቲንካምፕን በተኮሰው ጥይት እንደ ገደላት ስላወቀበት ወቅት ሲናገር እያለቀሰ አስረድቷል። በነፍስ መግደል ክስ ሂደቱ ትናንት ቃሉን መስጠት የጀመረው ፒስቶሪየስ በመታጠቢያ ቤቱ በር ውስጥ የተኮስኩት አጥቂ የገባ መስሎኝ ነው ሲል ነው ቃሉን የሰጠው በሩን ስ ከፍተው ሪቫ ላይ ተደፍቼ ያለቀስኩ ለምን ያህል ጊዜ እንደ ቆየው አላውቅም። አትተነፍስም ነበር ሲልም ሲንሰቀሰቅ ታይቷል። ዳኛው ለዕለቱ በዚያው ችሎቱን በመበተን የነበረውን የምስክርነት ቃል መቀበል መርሃ ግብር እንደ ሰረዙት ታውቋል። በዛሬው ችሎት የተከሳሽ ጠበቆች በጥያቄዎቻቸው ያተኮሩት በፒስቶሪየስ እና በሟቹቱ ጓደኝነት ዙሪያ እንደነበረ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ደቡብ ሱዳን ሁኔታ እናመራለን። የደቡብ ሱዳን ገዢ ፓርቲ ኤስፒኤልኤም ውስጣዊ ችግር ከተፈታ በሀገሪቱ ያለው ችግርም ሊፈታ ይችላል ሲሉ የኢትዮጵያ ጠቅላይ ሚኒስትርና የኢህአዴግ ሊቀመንበር ኃይለማርያም ደሳለኝ ተናገሩ። ፓርቲው ራሱን ለሚገመግምበትና ለሚያይበት ቀጣይ ስብሰባ መንገድ የሚጠርግ ውይይት በአዲስ አበባ ተከፍቷል። ውይይቱን የሚያስተባብሩትና የሚመሩት የኢትዮጵያው ገዢ ፓርቲ ኢህአዴግና የደቡብ አፍሪቃው ገዢ ፓርቲ የአፍሪቃ ብሔራዊ ኮንግረስ ሲሆኑ በኢትዮጵያ በኩል የጠቅላይ ሚኒስትር ደሳለኝ ልዩ አማካሪ አቶ በረከት ስምዖን በዚሁ ኃላፊነት ተሰይመዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። የህዝቡን ትግል መርታችሁ ሀገር ነጻ ካወጣችሁ በኋላ ዛሬ እንዴት እርስ በርሳችሁ ትዋጋላችሁ? የሚል መልእክት ያለው ነው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በአዲስ አበባ ለተሰባሰቡ የደቡብ ሱዳን ገዢ ፓርቲ ኤስፒኤልኤም አመራሮች የተናገሩት። ያንን ረጅም የትግል ዘመን አስቡት ሲሉም ጠይቀዋል። ነፃ ለመውጣት ያካሄዳችሁትን ረጅም መንገድ እንድታስቡት ታሳስባችኋለሁ። በትግላችሁ ያገኛችኋቸውን ውጤቶች ወደ ኋላ ላለመመለስ እምቢ በሉ። በፓርቲው አመራሮች መሃል የተነሳውን አለመግባባት ተከትሎ በተፈጠረው ቀውስ ተጎጂዎቹ ራሳችሁ መሆናችሁ ያሳዝነናል። መተማመን አቅቷቸው ዛሬ ሶስት ቦታ የተከፈሉት የደቡብ ሱዳን ገዢ ፓርቲ ኤስፒኤልኤም አመራሮች ጠቅላይ ሚኒስትሩ እንዳሉት ከሰሜን ሱዳን ነፃ ለመውጣት በተደረገው ትግል በርካታ መንገድ አብረው የተጓዙ ናቸው። ወደ ደም አፋሳሽ ግጭት ላመራው ለዚህ አለመግባባት ዋናው ምክንያትም በዚሁ ገዢ ፓርቲ በኤስፒኤልኤም ውስጥ ያለ ችግር መሆኑን በርካታ ተንታኞች ይናገራሉ። መንግስትና ተቃዋሚዎች በሚል ጎራ ለይተው እየተፋለሙ ያሉትም የአንድ ፓርቲ አባላት ናቸው። የገዢው የሱዳን ህዝብ ነጻነት ንቅናቄ ኤስፒኤልኤም ዛሬ እርስ በርስ የሚፋለሙት ሰዎችም ናቸው ደቡብ ሱዳንን ከሰሜኑ ነፃ ለማውጣት የተደረገውን ትግል የመሩት ሁለቱን ተፋላሚ ወገኖች እያደራደረ የሚገኘው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ከዚህ ጎን ለጎን ሌላ የውይይት መድረክ አዘጋጅቷል። እንደ መንግስት ለሁለትና ለሶስት የተከፈሉት የደቡብ ሱዳን ባለስልጣናት እንደ ፓርቲ ግን ሁሉም የኤስፒኤልኤም አባላት በመሆናቸው ውስጣዊ ችግራቸውን እንዲመረምሩ የሚያስችል ነው ውይይቱ። ባለፈው ቅዳሜ የተከፈተው ይህ የውይይት መድረክ የኤስፒኤልኤም አመራር ራሱን ለሚያይበትና ለሚገመግምበት ቀጣይ ስብሰባ መንገድ የሚጠርግ መሆኑ ተገልጿል። ይህንን ውይይት የሚያስተባብሩትና የሚመሩትም የኢትዮጵያው ገዢ ፓርቲ ኢህአዴግና የደቡብ አፍሪካው ኤንሲ ናቸው። የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመክፈቻው ላይ እንዳሉትም የኤስፒኤልኤም የፓርቲ ችግር ከተፈታ የሀገሪቱ ችግርም ይፈታል። የኤስፒኤልኤም አመራሮች የጠለቀ እውቀት እንዳላችሁ አምናለሁ። የጋራ ልምዳችሁም በፓርቲ ውስጥ ያለውን ልዩነት ብቻ ሳይሆን በኢጋድ እየተካሄደ ላለው የደቡብ ሱዳን የሰላም ስምምነት ሰፊ አስተዋጽኦ ያደርጋል። በፓርቲ ውስጥ ያለው አለመግባባት ከተፈታ በሀገሪቱ ያለው ችግርም በአብዛኛው እንደሚፈታ ምን አለው ኢህአዴግና ኤንሲ ለዚህ ውይይት የተሻለውን ሁሉ እያደረጉ መሆኑንም ጠቅላይ ሚኒስትሩ አስረድተዋል። አንጋፋ ካድሬዎቻችንንና ከፍተኛ አመራሮቻችንን መድበናል ሲሉን የተናገሩት ጠቅላይ ሚኒስትር ኃይለማርያም የኤስፒኤልኤምን አመራሮች እንዲያወያዩ የመደቧቸው ልዩ አማካሪያቸውን አቶ በረከት ስምኦንን ነው። አቶ በረከት በንግግራቸው ፈታኝ ላሉት ኃላፊነት በመታጨታቸው አመስግነዋል። በኢህአዴግ አመራር ይህ ፈታኝ ኃላፊነት ስለተጣለብኝ ክብር ይሰማኛል። የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደቡብ ሱዳን በአገር ውስጥ የተፈጠረውን ቀውስ ለመፍታት እንድትችል በመደገፍ ረገድ የሚሰጡት አመራርና ላሳዩት ቁርጠኝነት ላመሰግናቸው ወዳለሁ። በኤስፒኤልኤም ውስጥ የተፈጠረው ችግር የቤተሰብ ችግር ነው ያሉት አቶ በረከት መፍትሄውም ከዚያው ሊመጣ እንደሚገባ አስረድተዋል። የእኔ ስሜት ምንድን ነው? ኤስፒኤልኤም ውስጥ የተፈጠረው የቤተሰብ ችግር ነው። ሁሉም ቤተሰቦች ደግሞ ችግሮች ካሏቸው ልዩነት በችግሩ መጠን በቤተሰቦቹና በጎረቤቶቹ ላይ በሚደቅነው አደጋና አደጋና በተለይ ደግሞ እያንዳንዱ ቤተሰብ ችግሩን ለመፍታት በሚሞክርበት መንገድ ላይ ነው። አሁን ደቡብ ሱዳን የገባችበት ቀውስ የተጀመረው በኤስፒኤልኤም ውስጥ እስከሆነ ድረስ መፍትሄውንም ማግኘት የሚቻለው ኤስፒኤልኤም ቤተሰቡ ውስጥ በመሰባሰብና በመነጋገር ነው። በደቡብ ሱዳን ገዢ ፓርቲ ውስጥ ያለው ልዩነት ግን ሰፊ መሆኑ እየታየ ነው። ፕሬዝዳንት ሳልቫ ኪር እና ደጋፊዎቻቸው በመንግስትነት ቀጥለዋል። እርሳቸው ያባረሯቸው የቀድሞ ምክትል ፕሬዚዳንት ሁለተኛውን ቡድን ማለትም መሳሪያ ያነሱ አማጽያንን ይመራሉ። የመፈንቅለ መንግስት ሙከራ አድርጋቸዋል በሚል ታስረው የነበሩና በኋላም የተፈቱ ሰባት የኤስፒኤልኤም እና የመንግስት ከፍተኛ ባለስልጣናት ደግሞ ከሁለቱም ወገን አይደለንም በሚል ሶስተኛ ቡድን ፈጥረዋል። በውይይቱ መክፈቻ ላይ የተገኙትም የመንግስት እና ከእስር የተፈቱት ሰባት ሰዎች ተወካዮች ብቻ ናቸው። የአማጽያኑ ተወካዮች በስፍራው አልነበሩም። ከስር የተፈቱትን ባለስልጣናት ወገን የሚመሩት የቀድሞው የደቡብ ሱዳን የውጭ ጉዳይና የካቢኔ ጉዳዮች ሚኒስትር ደንግ አሎር ተቃዋሚዎቹ መጋበዛቸውን ተናግረዋል። ለምን እንዳልተገኙ ግን አላውቅም ምን ያሉት ለቪኦኤ ሲያስረዱ ሌሎቹም ተቃዋሚዎቹም ማለት ነው። ለምን እንዳልመጡ አላውቅም፣ ግን ተጋብዘዋል። እንደ ተጋበዙ መረጃው አለኝ ምክንያቱም ይህንን ከመንግሥት የልዑካን ቡድን ጋር አንስተን ነበር። በውይይቱ መካተታቸውን በመቀበላቸው አቶ ስዩም መስፍን ጋብዘዋቸዋል። ለምን እንዳልመጡ ግን አላውቅም። እነርሱም የሂደቱ አካል ናቸው። አሳታፊ የሆነው ሂደት አካል የሳልቫኪርን መንግሥት በመወከል የተናገሩት የኤሌክትሪክ መስኖና ውሃ ሀብት ሚኒስትሯ ጀማ ኑኑ ኩምባ ግን በመክፈቻ ንግግራቸው ስለ ተቃዋሚዎቹ ተሳትፎ ያነሱት የለም። ታስረው ስለተፈቱትና በደንግ አሎር ስለሚመሩት የቀድሞ ባለስልጣናት ግን ተናግረዋል። ይህ መድረክ ታስረው የተፈቱት የኤስፒኤልኤም ጓዶቻችን በብሔራዊ እርቅ ሂደቱ እንዲሳተፉ ጠቃሚና ትክክለኛ ሁኔታ ይፈጥራል። አወያዮቹ ኢህአዴግና ኤኤንሲ በፓርቲ ጉዳይ ካላቸው ሰፊ ልምድ አንጻር ኤስፒኤልኤም ውስጣዊ የፓርቲ ልዩነቱን በሰላማዊ መንገድ እንደሚፈታ እናምናለን። ተቃዋሚዎቹ በዚህ የኤስፒኤልኤም ውስጣዊ የፓርቲ ውይይት ላይ ያላቸውን አስተያየት ተሳታፊም የሆኑ እንደሆነ ምላሻቸውን አላገኘሁም። እንዳገኘው መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ ወደ ታላቁ የህዳሴ ግድብ ጉዳይ እናመራለን። ኢትዮጵያ ህዳሴ ግድብን ከማንኛውም ጥቃት ለመከላከል ዝግጁ መሆኗን ባለፈው ሳምንት አስታውቃለች። በሌላ በኩል ደግሞ ለህዳሴ ግድብ ግንባታ ገንዘብ ለማዋጣት እንደምትፈልግ ግብፅ ጠቁማለች። ይህ በእንዲህ እንዳለ ኢትዮጵያ በአባይ ወንዝ ላይ የጀመረችውን ግድብ ግንባታ ስራ የማታቆም ከሆነ ከተመረጡ ወታደራዊ ኃይል እንደሚጠቀሙ አንድ በቅርቡ ሊካሄድ ለታቀደው የግብፅ ፕሬዝዳንታዊ ውድድር እጩ ሊሆኑ ይችላሉ የተባለ ሰው ዝተዋል። ከተለያዩ ምንጮች የተገኙ መረጃዎችና የሱዳኑን አምባሳደር ማብራሪያ የያዙትን ዘገባዎች ሰለሞን አባትና እስክንድር ፍሬው እንደሚከተለው አዘጋጅተውታል። የኢትዮጵያው የመከላከያ ሚኒስትር ባለፈው ሐሙስ ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ በህዳሴ ግድብ ላይ ሊነጣጠሩ የሚችሉ ብለው የጠቀሷቸው የስጋት ምንጮች ቀጥተኛ ወታደራዊ ጥቃትና የሀገር ውስጥም ሆነ የውጪ ጸረ ሰላም ያሏቸው ኃይሎች ሊጥሉ የሚችሉት አደጋ መሆናቸውን አመልክተዋል። ቀጥተኛ ወታደራዊ ጥቃት ግን ሊሰነዘር ይችላል የሚል እምነት እንደሌላቸው አስታውቀው፣ ይሁን እንጂ ጸጥታን በሚመለከት ጉዳይ ኃይሎቻቸው ዘወትር ዝግጁ መሆናል ናቸውን ተናግረዋል። ከእንደ ራሴዎቹ ለቀረቡላቸው ጥያቄዎች በሰጧቸው መልሶች በማንኛውም ጊዜ ሊንቀሳቀስና ለምንም አይነት ግዳጅ ሊሰማራ የሚችል ብቃት ያለውና የተዘጋጀ ተጠባባቂ ኃይል እንዳላቸው የመከላከያ ሚኒስትሩ ገልጸዋል። ምንም እንኳ ሀገሪቱ ለውጊያ ብቃት ያለው ኃይል ቢኖራትም፣ ቀዳሚው ትኩረት ግን እጅግ ክፉ በሆነው ጠላት፣ በድህነት ላይ መዝመት መሆኑንም ሚኒስትሩ ተናግረዋል። በትምህርት በስልጠና በልምድ ልውውጥ እንዲሁም በአካባቢው የጸጥታና የሰላም ጉዳዮች ላይ አብሮ ለመስራት የሚያስችሉ የወታደራዊ ዲፕሎማሲ ስምምነቶችን ከ14 ሀገሮች ጋር መፈራረማቸውንም የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ሀገራቸው የምታራምደው በሰላም አብሮ የመኖርና የልማት ፖሊሲ መሆኑን አመልክተዋል። በሌላ በኩል ደግሞ ግብፅ ለህዳሴ ግድብ ግንባታ ገንዘብ ለማዋጣት እንደምትፈልግ ገልጻ ይህ የሚሆነው ግን አብራ ማስተዳደር እስከቻለችና የግድቡ ግንባታ በማንም ላይ አንዳችም ጉዳት እንደማያስከትል ካረጋገጠች ብቻ መሆኑን የውጭ ጉዳይ ሚኒስትሯ አስታውቀዋል። ከኢትዮጵያ አቻቸው ቴዎድሮስ አድሃኖም ጋር ባለፈው ሳምንት ብራስልስ ላይ ተገናኝተው የነበሩት የግብፅ የውጭ ጉዳይ ሚኒስትር ናቢል ፋህሚ ያሉት የሀገራቸው ፍላጎት ከተጠበቀላት ገንዘብ በማግኘት በኩል የአረብ ሀገሮችንና ገንዘብ ሰጪ ተቋማትን በማበረታታትም እንደምትሰራ ማመልከታቸውን የሚኒስቴሩ ቃል አቀባይ ባድር አብደል አቲ አልናሃር ለሚባለው ቴሌቪዥን ጣቢያ በሰጡት ቃል ተናግረዋል ቃል አቀባዩ ኢትዮጵያ የግብፅን ጥቅሞች መጉዳት አትፈልግም ግብፅም የኢትዮጵያን የልማት መብት አትጋፋም ቢሉም የግብፅን ጸጥታ ሊጎዳ በሚችል ጉዳይ ላይ ግን እጆቿን አጣጥፋ አትቀመጥም ብለዋል አሁን ያሉ ውዝግቦችን ወደፊት ለማንቀሳቀስ ሲባል ኢትዮጵያ ከበድ ወዳሉ ድርድሮች እንድትገባ ለመግፋትም ግብፅ ማንኛቸውንም የፖለቲካ የቴክኒክና የሕግ እርምጃዎችን ሁሉ ከመውሰድ ወደ ኋላ እንደማትል የግብፁ የውጭ ጉዳይ ሚኒስትር ፋህሚ ለኢትዮጵያ ዋቻቸው ዶክተር ቴድሮስ የገለጹላቸው መሆኑንም ቃል አቀባዩ አብደል አቲ ለቴሌቪዥን ጣቢያው ተናግረዋል። ሆኖም ግብፅ ከኢትዮጵያ ጋር ግጭት ውስጥ መግባት እንደማትፈልግ የውጭ ጉዳይ ሚኒስትሯ አክለው ገልጸዋል። የኢትዮጵያው ዶክተር ቴድሮስ አድሃኖም በሰጡት መግለጫ በሁለቱ ሚኒስትሮች መካከል የተካሄደው ውይይት ገንቢ እንደነበር ተናግረዋል። በሌላ በኩል ደግሞ ኢትዮጵያ በአባይ ወንዝ ላይ የጀመረችውን ግድብ ግንባታ ሥራ የማታቆም ከሆነ ከተመረጡ ወታደራዊ ኃይል እንደሚጠቀሙ አንድ በቅርቡ ሊካሄድ ለታቀደው የግብፅ ፕሬዚደንታዊ ውድድር እጩ ሊሆኑ ይችላሉ የተባሉ ሰው ትናንት መናገራቸውን ሱዳን ትሪቢዩን የሚባለው የኢንተርኔት ሚዲያ ዘግቧል። ለፕሬዚደንትነት እንደሚወዳደሩ ትናንት በተዘጋጀ ጋዜጣዊ መግለጫ ላይ የተናገሩት ጠበቃ ሞርታዳ መንሱር ውሃ ለግብፅ ሕይወት ነው ብለዋል። ባለፈው ሳምንት ውስጥ የካይሮ ዛማሌክ ቡድን ፕሬዚደንት ሆነው የተመረጡት አወዛጋቢ የሚባሉት እኒህ ጠበቃ ኢትዮጵያ ከምትገነባው ግድብ ጀርባ የእስራኤል እጅ አለ ሲሉ ከሰው እሰጥ አገባውን ከአዲስ አበባ ጋር በሰላም መፍታት የሚልን ሐሳብ ግን ውድቅ አድርገዋል። እኒህ በፖለቲካው መድረክ እምብዛም ተደማጭነት የላቸውም የሚባሉ ጠበቃ የዛሬ ሁለት ዓመትም እንዲሁ ለፕሬዚደንትነት ለመወዳደር መዘጋጀታቸውን ተናግረው የነበረ ቢሆንም ማመልከቻቸው በምርጫ ኮሚሽኑ ውድቅ በመደረጉ ከጅምሩ ለመቅረት መገደዳቸው ተዘግቧል። በጉዳዩ ላይ አስተያየት እንዲሰጡ የጠየቅኳቸው አንድ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ስላሉት ሁኔታዎች ሰሞኑን ማብራሪያ እንደሚሰጡን ነግረውኛል። በሌላ በኩል ደግሞ በአባይ ወንዝ ላይ እየተገነባ ያለውን ህዳሴ ግድብ አስመልክቶ ከግብፅ ጋር ያለው ልዩነት ሊፈታ የሚችለው የሶስትዮሹ ውይይት ሲቀጥል መሆኑን በኢትዮጵያና በአፍሪካ ህብረት የሱዳን አምባሳደር ተናግረዋል። ሀገራቸው የግድቡን መገንባት እንደምትደግፍ ያስታወቀችው ገና ከጅምሩ መሆኑንም አምባሳደር አብደልራህማን ሴርሌ ሐቲም ኦስማን ለቪኦኤ አስረድተዋል። እስክንድር ፍሬው ዝርዝሩን ይዟል። የህዳሴውን ግድብ አስመልክቶ ሲካሄድ በነበረው የሶስትዮሽ ውይይት በአብዛኛው ከኢትዮጵያ ጋር የሚመሳሰል አቋም ያራመደችው ሱዳን ግንባታውን መደገፏን እንደቀጠለች ነው በኢትዮጵያና በአፍሪካ ህብረት የሀገሪቱ አምባሳደር አብዱር ራህማን ሲርል ሀቲም ኦስማን ለቪኦኤ የተናገሩት ፕሮጀክት የሱዳን አቋም ግልጽ ነው። ይህንን የግድብ ግንባታ ፕሮጀክት እንደግፋለን። በፖለቲካዊ ምክንያቶች ሳይሆን በግንባታው ስላመንና እንደሚጠቅመንም ስላመንን ነው። እንደሚጠቅመን ስል ስለ ሱዳን ብቻ መናገር አይደለም። ስለ ሦስቱ ሀገሮች ማለትም ኢትዮጵያ፣ ሱዳንና ግብፅ ነው እየተናገርኩ ያለሁት። የሶስትዮሹን ውይይት ያቋረጡት የግብፅ ባለስልጣናት ዲፕሎማሲያዊ ዘመቻቸውን ግን ቀጥለዋል። ጉዳዩን እስከ ዓለም አቀፍ ፍርድ ቤት እንደሚወስዱት ሲናገሩም ተደምጠዋል። ከቪኦኤ ጋር አጭር ቃለምልልስ ያደረጉት ሱዳናዊው አምባሳደር ግን ይህንን የግብፅ አካሄድ አይደግፉም። ለሁላችንም የሚበጀን ተቀምጦ መነጋገሩ ነው ብለዋል። ኦልተርናቲቭ ኦልተር ለእኛ ያለው አማራጭ ብቸኛው አማራጭ በጠረጴዛ ዙሪያ ተቀምጦ እንደ ወንድማማች መነጋገር ነው፣ እንደ ወንድማማች እደግመዋለሁ። ምክንያቱም በአካባቢው ያለ የትኛውም የውጥረት ምንጭ አይጠቅምም። ስለዚህ እንሂድ እንቀመጥና በምክንያታዊነት እንነጋገር፣ ችግራችንን እንፍታ። እዚህ ላይ አንድ ጠቃሚ ነጥብ በትኩረት ማንሳት አለብኝ። ኢትዮጵያ ያሉ ወንድሞቻችን በሩን አልዘጉም። አሁንም ለድርድርና ለምክክር ጥሪ እያደረጉ ነው። በሦስቱ ሀገራት የውሃ ሚኒስትሮች መካከል ሲካሄድ በነበረው ውይይት ግብፅ ያራመደችው አቋም ገንቢ እንዳልነበር ኢትዮጵያ አስታውቃለች። የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር አቶ አለማየሁ ተገኑ ስለዚሁ ሲናገሩ በግብፅ የተነሱት ሀሳቦች ከስብሰባው አጀንዳ ጋር ግንኙነት የሌላቸውና የኢትዮጵያን ብሔራዊ ጥቅም የሚነኩ ናቸው ብለዋል። ግብጽ ፕሮጀክቱ እንደገና በዓለም አቀፉ ፓናል እንዲመረመር መፈለጓን የአማካሪ ድርጅቶች ግኝትና በዓለም አቀፍ ፓናል የሚቀርቡ ሀሳቦችም በኢትዮጵያ ላይ አስገዳጅ እንዲሆኑ መጠየቋን በምሳሌነት ጠቅሰዋል። አቶ አለማየው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም በቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ወደ ንግድና ምጣኔ ሀብት በዛሬው የንግድና ምጣኔ ሀብት ዝግጅት ባለፈው ሳምንት የተካሄደውን የአውሮፓ ኅብረትና የአፍሪካ አህጉራዊ ጉባኤን ተንተርሶ በንግድና በኢንዱስትሪ ዙሪያ አዘጋጁ ሄኖክ ሰማግዜር የኢትዮጵያን ኢንዱስትሪ ሚኒስትር ዴኤታን አነጋግሯል። ቀጥሎ ይቀርባል። በዚህ ባሳለፍነው ሳምንት የአውሮፓ ኅብረትና አፍሪካ የጋራ ጉባኤያቸውን በቤልጅየም ብራሰልስ አካሂደዋል። በዚህ ጉባኤ ላይ ከምጣኔ ሀብት፣ ከኢንዱስትሪ፣ ከገበያ መዳረሻነት አንስቶ ሰፋ ያሉ የደህንነት የጸጥታ ጉዳዮችን እንዲሁም ደግሞ የወጣት ሥራ አጥነትን አስመልክቶ ወደ አውሮፓ ደግሞ የሚፈልሱ በርካታ አፍሪካዊ ወጣቶችን ሁኔታ አስመልክቶ የሁለቱ አህጉሮች መሪዎች ውይይት አድርገዋል። በዛሬው የንግድና ምጣኔ ሀብት ዝግጅታችን አትኩሮታችንን የምናደርገው አውሮፓና አፍሪካ በተለይ ደግሞ አውሮፓና ኢትዮጵያ ያላቸውን የንግድ እና የኢንዱስትሪ ሁኔታዎችን የሚመረምር ነው፣ ግንኙነታቸውን የሚመለከት ነው። የኢትዮጵያ የኢንዱስትሪ ሚኒስትር ደኤታ አቶ ታደሰ ሀይሌ መስመር ላይ ይገኛሉ። እንደምናመሹ አቶ ታደሰ። ሰላም ፌኖክ እንደምናለ። ደህና ደህና። እስቲ በቅድሚያ እንግዲህ ይሄ ጉባኤ በሚካሄድበት ጊዜ አንድ የሚታወቅ ሀቅ አለ። ከሌሎች ከበለጸጉ አህጉሮች ይልቅ አውሮፓ ለአፍሪካ በተለይም ለኢትዮጵያ ቅርብ የሆነ አህጉር ነው እና ከዚህ አንጻር በኢንዱስትሪውና በንግዱ ያለው ግንኙነት ምን ይመስላል? ትክክል ነው አውሮፓ ለአፍሪካ በጣም ቅርብ ነው። ከዛም በላይ ደግሞ ለኢትዮጵያ አውሮፓ ለአፍሪካም ሆነ ለኢትዮጵያ ያው የቆየ የፖለቲካና የኢኮኖሚ ግንኙነት አለ እና ከዚህ ጋር ተያይዞ ከሁሉም በላይ ወደ ኢኮኖሚም አስመልክቶ እንግዲህ በእኛ አመለካከት አውሮፓ በጥቅሉ ያው ለኢትዮጵያ ካሉት የልማት አጋሮች መካከል ዋነኛውና ትልቁ ከትልቆቹ ብሎ ማስቀመጥ ይቻላል። ለረጅም ጊዜ ያው የኢኮኖሚክ ትስስር አለን። እንግዲህ ኢትዮጵያ ኤክስፖርት እንደሚታወቀው ዋነኛው ቡና ነው እና ቡና በከፍተኛ መጠን ወደ አውሮፓ ኤክስፖርት እናደርጋለን እና አውሮፓ ወደ ስልሳ በመቶ በላይ የሆነው የቡና ኤክስፖርታችን ወደ አውሮፓ ነው የሚሄደው። ይህም በዋናነት የእኛ ምርት የሚገዙት አንዱ ጀርመን ነው፣ ሁለተኛ ደግሞ ጣሊያን፣ እንደዚሁም ሌሎች አገሮች እዚህ ውስጥ ሊታዩ ይችላሉ። ከዚህ ጋር በተያያዘ የዚህ ቆዳ ምርቶቻችንም ወደ አውሮፓ ይሄዳሉ። ሌሎች ሀገሮችም ይሄዳሉ፣ አውሮፓም ይሄዳሉ። በተለይ ጣሊያን ለረጅም ጊዜ የኢትዮጵያ ጥሬ ቆዳ ኢምፖርት ስታደርግ ቆይታለች። አሁን ደግሞ ያው ፕሮሰስ የሆነ ቆዳ ስለምንልክ ጣሊያንም አንዷ የኢትዮጵያ ቆዳ ገዢ ናት። ከዚህ ጋር ተያይዞ እንግዲህ የማኒፋክቸሪንግ ኤክስፖርቶች አሉን። እንደሚታወቀው ኢትዮጵያ አሁን የጫማ ምርት አምርታ ወደ ውጭ መላክ ጀምራለች እና በአብላጫው ወደ አውሮፓ ይሄዳል። እንግዲህ ኤክስፖርት ከምናደርግባቸው ሀገሮች መካከል አሁንም ጀርመን ጣሊያን እና ሌሎች የአውሮፓ ሀገሮች ይገኛሉ እንግዲህ ከቅርበቱም አንጻር ከግዝፈቱም አንጻር አሁን እንደ ገለጹት ደግሞ በተለያዩ ዘርፎች ነው ከአውሮፓ ጋር የአበባ ምርትም አለ በግብርናው ምንሄድ ከተባለ የተለያዩ የግብርና ምርቶችን ያለቀላቸውም ሊሆኑ ይችላሉ በገሚስ ደግሞ በኢንዱስትሪ የተብላሉ ሊሆኑ ይችላሉ ወይም እንዲሁ በጥሬውም የሚሄዱ በርካታ ጥሬ ዕቃዎች አሉ ወደ አውሮፓ። እንግዲህ እዚህ ጋር ተያይዞ የሚነሳው ጥያቄ ምንድን ነው? የገበያ ተወዳዳሪነትን በሀገር ውስጥ የመገንባት ጉዳይ ነው። የኢንዱስትሪ ተወዳዳሪነትን፣ የግብርና ምርቶች ተወዳዳሪነትን፣ እንዲሁም ደግሞ ያለቀላቸው ምርቶችን ወደ አውሮፓ በመላክ ይሄ ቫሊዩ አድድ የሚሉት ወይም ደግሞ ጥሬ ዕቃው ላይ እሴት በመጨመር ዋጋ ለማግኘት የሚፈለግበት በዚያውም ስራ የሚፈጥር አሰራር አለ እና እንደ በዛ ረገድስ የት ላይ ነው ያላችሁት? ትክክል ነው እንደተባለው። አበባም ያው እንዳለ በአበባ በልኩ ይሄዳል። እንዲያውም ዋና ጊዜያችን አውሮፓ ናቸው። አሁን ወደ ጃፓንም ወደ ሌሎች ሀገሮችም ያለ ቢሆንም በአብላጫው ወደ አውሮፓ ሄዶ አውሮፓ ውስጥ ነው የሚከፋፈለው። ስለዚህ ወደ ማኒፋክቸሪንግ ኢንዱስትሪ ብንመጣ ማለት ማኒፋክቸሪንግ እንደተባለው ባለው ጥሬ እቃ ፕሮሰስድ ሆኖ ቫሊ አድድ ተደርጎ የሚሸጡ የማኒፋክቸሪንግ ፕሮዳክት ፕሮዳክቶች ያለቀለት ቆዳ ማለት ነው። ይሄ እንግዲህ ቫሊ አድድ ሆኖ የሚወጣ ማለት ነው። ወደ ጣሊያን ይሄዳል። ቅድም ብዬ እንደገለጽኩት ከሁሉም በላይ ደግሞ ወደ ጫማ እና ወደ ጓንት እየተለወጠም የምንሸጥበት ሁኔታ አለ። አሁን ጫማ በብዛት ወደ አውሮፓ እየተመረተ ይሄዳል። ምን ያህል ይሆናል? አቶ ታደሰ አውሮፓ ከኢትዮጵያ ጋር ኢትዮጵያ ከአውሮፓ ጋር ያላት የንግድ ልውውጥ በዓመት ሲሰላ ምን ያህል ይሆናል? እንግዲህ ይሄንን ለመግለጽ ማቴሪያሎች ማየት ይጠይቃል ማቴሪያሎችን የተሰባሰበ ዶኩመንት ማየትን ይጠይቃል። እንዲያው አንዱም ይሄንን ጥያቄ ያነሳሁበት ጉዳይ ምንድን ነው፣ ዩናይትድ ስቴትስና ኢትዮጵያ፣ እንዲሁም ሌሎች የአፍሪካ ሀገሮች አገዋ የሚባል ዩናይትድ ስቴትስን ገበያ ለተለያዩ የአፍሪካ ምርቶች የሚከፍት ስምምነት አላቸው። አውቃለሁ ደግሞ ከአውሮፓ ሕብረትም ጋር ተመሳሳይ እንዲያውም በስፋት ገበያ የሚከፍት እንደሆነ ነው የሚገለጽለት ስምምነት አላችሁ። እስቲ ስለዚህ የንግድ ስምምነት ምክንያቱም የታሪፍና የታሪፍ ያልሆኑ የንግድ ልውውጦችን የሚያግዱ ሁኔታዎችን ከማስቀረት አንጻር እነዚህ ስምምነቶች ወሳኝ ስለሆኑ እስቲ እሱን ያብራሩልን። አውሮፓ ጋር ያለን የንግድ ስምምነት በተለይ ከ አፍሪካ ሀገሮች ኢትዮጵያም ጨምሮ ያው የተለየ ድጋፍ አላቸው። እንግዲህ እንደተባለው ከአሜሪካ አገዋ በሚል የሚጠራ ሲሆን፣ ከአውሮፓ ደግሞ ኤቭሪቲንግ በት አርምስ ይባላል። ለኮታና ያለ ታሪፍ ወደ አውሮፓ ከኢትዮጵያና ከተመረጡ አፍሪካን ሀገሮች መሸጥ ይቻላል፣ ያለ ኮታ እና ያለ ታሪፍ። ይህም እንግዲህ ሁሉም ምርቶች ያለ ጦር መሳሪያ ማለት ነው፣ ከጦር መሳሪያ በስተቀር ማለት ነው። ይህ እንግዲህ የአውሮፓ ዩኒየን ለአፍሪካ ሀገራት የሰጠው ማበረታቻ ነው። አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራምን የመራልን ፕሮግራሙን የመራልን ኃይሉ ታምራት ነው። በነገ ፕሮግራማችን እስክንገናኝ በደህና ቆዩን። The <muchas> a